ሰላሳ ዓመታት ከፈጀው ጦርነት በኋላ ያገኙትን ድል እንዲሁም ከኢትዮጵያ ተነጥለው አዲስ ሀገር የመሰረቱበትን ጊዜ ለማሰብ በየዓመቱ ግንቦት 16 ቀን ኤርትራውያን የሚያስቡት የነጻነት ቀን ዘንድሮ ለ28ኛ ጊዜ በተለያዩ የዓለም ክፍሎች የሚገኙ ኤርትራውያን እያከበሩት ይገኛሉ። የሀገሪቱ መንግስታዊ ቴሌቪዥን ኤርኤ ቲቪ በዓሉን አስመልክቶ የትግሉን ጊዜ የሚያስታውሱ ሙዚቃዎች እንዲሁም ዘጋቢ ፊልሞች ሲያስተላልፍ ውሏል። 28ኛው ዓመት የኤርትራ ነጻነት በዓል ጽናት በጽናት ለልማት በሚል መሪ ቃል እየተከበረ መሆኑ መንግስታዊው ኤርኤ ቲቪ ዘግቧል። የዘንድሮ በዓል በኤርትራ ላይ ተጥሎ የነበረው ማዕቀብ በመነሳቱ እንዲሁም ከኢትዮጵያ ጋር ወደ ሰላም በመጣንበት ጊዜ የምናከብረው በመሆኑ ልዩ ያደርገዋል በማለት ኤርትራውያን ለሀገራቸው ቴሌቪዥን እየተናገሩ ይገኛሉ። ቀኑን ለማክበር በዓለም በተለያዩ ስራዎቻቸው ታዋቂነት ያገኙ ኤርትራ ኤርትራውያንና ትውልድ ኤርትራውያንን ጨምሮ በርካታ እንግዶች በሀገሪቱ እንደሚገኙ የሀገሪቱ የዜና አውታሮች ያመለክታሉ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በዓሉን አስመልክተው መልእክታቸውን አስተላልፈዋል። ህዝቢ ኤርትራ መጣፈቢድ መስዋዕት ከፊሉ ሓራዝ ገበራ ዝዓነወት ሃገሩ ኣንፃብ ዝተበገሰሉ የኤርትራ ህዝብ ከባድ መስዋዕትነት ከፍሎ ነፃ ባደረጋት የባደመች ሃገሩ ዳግም ለማነጽ በተነሳ ጊዜ እረፍት የማይሰጡ ፈተናዎች፣ የሃሰት ውንጀላዎች፣ የስነ አእምሮ ጦርነት፣ የድንበር ግጭት፣ ግልጽ ወታደራዊ ጥቃት፣ ፖለቲካዊ ሸፍጦች፣ ኢኮኖሚያዊ አሻጥሮች፣ በአጠቃላይ የደረሱብን ሸፍጦች ከኤርትራ ህዝብ ውጪ ማን ሊቋቋማቸው ይችላል የሚያስብሉ ናቸው። ዝተካየደ በደል መን ከምብንኑ ዜካ ፅንዓት ህዝቢ ኤርትራ ዘብል የተለያዩ የዓለም ሀገራት መሪዎችም የእንኳን አደርሳችሁ መልእክቶቻቸው እያሳለፉ መሆኑን ሻባይት የተባለው የኤርትራ መንግስት ድረገጽ ዘግቧል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራን 28ኛ ዓመት የነፃነት በዓል አስመልክተው ለሀገሪቱ ህዝብና መንግስት የእንኳን አደረሳችሁን መልእክት አስተላልፈዋል። የጠቅላይ ሚኒስትሩ ጽህፈት ቤት ያወጣው መግለጫ እንደሚያመለክተው ለዓመታት ተቋርጦ የነበረው የኢትዮጵያና ኤርትራ ግንኙነት በአሁኑ ወቅት በጋራ ፍላጎትና መተማመን ወደ ተሻለ ሁኔታ መሸጋገሩ በመግለጽ በቀጣይም የሁለቱ ሀገራት ህዝቦች ግንኙነት ተጠናክሮ እንደሚቀጥል ጠቅሷል። በተጨማሪም ጠቅላይ ሚኒስትሩ ለኤርትራ ህዝቦች ሰላምና ብልጽግናን ተመኝተዋል። በትግራይ ክልል በኩል ደግሞ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ባስተላለፉት መልእክት ህወሓትና የትግራይ ህዝብ የኤርትራ ነጻነት እንደሚደግፉ ገልጸዋል። ህዝብ የኤርትራ ነጻነት ትክክል ይዞ የኤርትራ ህዝብ ነጻነት በትግል የተገኘ ነው። አጠቃላይ አቋማችን የኤርትራ ህዝብ መታገሉ ልክ ነው፣ ነጻነት ማግኘቱም ተገቢ ነው የሚል ነው። የኤርትራ ነጻነት እንደግፏለን። እንዳልኩት አንድ ላይ የነበሩ ህዝቦች ቢሆንም በራሱ መንገድና ታሪክ የመጣ በመሆኑ ለትግሉ ትልቅ አክብሮት ነው ያለን። አክብሮት ብቻ አይደለም፣ የእኛም ህዝብ ደግፎታል፣ ታግሎለታልም። ድሉን ለማግኘት የመጀመሪያው ትልቅ አበርክቶ የነበረው ኤርትራዊ ቢሆንም እኛም በተጨማሪ ድጋፋችን በመስዋዕትነት ጭምር አሳይተናል። በእኛ ትግልም እነርሱ የበኩላቸውን አስተዋጽኦ አድርገዋል። ስለዚህ በትግልና በደም የተሳሰረ ታሪክ ነው ያለን ማለት ነው። ስለዚህ በቃልሲ ብደም ዝተኣሳሰረ ታሪክ እውን እዩ ዘለና ማለት። ከዚህ በተጨማሪ የትግራይ ፍላጎት ተጋግዞ መልማት መሆኑ ዶክተር ደብረ ጽዮን ጨምረው ገልጸዋል። እንደ መንግስታዊ ድረገጽ ሻባይት ገለጻ የአሜሪካው ፕሬዚዳንት ዶናልድ ትራምፕና የሩሲያ ፕሬዝዳንት ቭላዲሚር ፑቲን ጨምሮ በርካታ የዓለም ሀገራት መሪዎች በዓሉን አስመልክተው የደስታ መልእክት ማስተላለፋቸው ዘግቧል። ኤርትራ ውስጥ ካለው የበዓሉ አከባበር በተጨማሪ ከሀገራቸው ውጭ የሚገኙ ኤርትራውያንም በዓሉ በደመቀ ሁኔታ እያከበሩ መሆኑ የኤርትራ ዜና ሚኒስቴር አስታውቋል። ለዲደብሊዩ ዘገባ ሚሊዮን ስላሴ። مغلاء